ፓናን ጀርመን ስደተኞችን ጭነው ከሊቢያ በሜዲትራኒያን ባህር በኩል ወደ አውሮጳ ጉዞ የሚጀምሩ ደካማ ጀልባዎች በሙሉ ካሰቡበት ላይደርሱ ይችላሉ። በዚህን መሰሉ አደገኛ የባህር ጉዞ ጀልባቸው አቅጣጫ ስቶ ባህር ላይ ለቀናትና ለሳምንታት የተንከራተቱና ገና ሲነሱ ወይንም ግባቸው ሳይቃረቡ ባጋጠሟቸው የተለያዩ ችግሮች የሰጠሙና ሌሎችም የተለያዩ አደጋዎች የደረሱባቸው ስደተኞች ጥቂት አይደሉም። በጎርጎረሳዊ 2013 በርካታ ስደተኞችን አሳፍሮ ወደ ኢጣሊያዋ የባህር ዳርቻ ሲሲሊ በመቃረብ ላይ የነበረ አንድ ጀልባ በደረሰበት አደጋ በርካታ ስደተኞች ካለቁ በኋላ አደገኛው የባህር ጉዞ የብዙዎችን ትኩረት ስቧል። በዚህ አደጋ ጀልባው በእሳት ሲያያዝ የድረሱልን ጥሪያቸው ሰሚ ያጣ በአመዛኙ ኤርትራውያን መሆናቸው የተነገረ 366 ስደተኞች አውሮጳ ደጃፍ ማለቃቸው ብዙ ሲያወዛግብ ከርሟል። ይህና ከዚያ በኋላም በተከታታይ የደረሱት በመቶዎች የሚቆጠሩ ስደተኞች የሞቱባቸው ተመሳሳይ አሰቃቂ አደጋዎች በርካታ መንግስታዊ ያልሆኑ ግብረሰናይ ድርጅቶች በሜዲትራኒያን ባህር ላይ የስደተኞችን ሞት ለማስቀረት የነፍስ አድን መርከቦችን እንዲያሰማሩ ምክንያት ሆነዋል። በዚህን መሰሉ የነፍሳ ድን ስራ ከተሰማሩት መካከል የፈረንሳይ ድንበር የለሹ የሐኪሞች ቡድን በምህፃሩ ኤምኤስኤፍ፣ የብሪታንያው የህፃናት አድን ድርጅትና ዩገንድ ሬቱንግ ና ሲአይ የተባሉት የጀርመናውያን ድርጅቶች ጥቂቶቹ ናቸው። ኢጣሊያ፣ የአውሮፓ ህብረትና እነዚህ ግብረሰናይ ድርጅቶች በሜዲትራንያን ባህር ላይ የነፍሳ ድን መርከቦቻቸውን ካሰማሩ በኋላ ስደተኞች በባህር ጉዞ መሞታቸው ባይቀርም በብዙ ሺዎች የሚቆጠሩትን ህይወት ማትረፍ ተችሏል። በዚህ የበጎ አድራጎት ተግባራቸው ሲመሰገኑ የነበሩት እነዚህ ግብረሰናይ ድርጅቶች ከቅርብ ጊዜያት ወዲህ ሌላ ስም ተሰጥቷቸዋል። ህገወጥ ስደትን የሚያደፋፍሩና የህገወጥ የሰዎች አሻጋሪዎች ሸሪኮች እየተባሉ ነው። ከዚህ ሌላ ኢጣሊያ ስደተኞችን ሊረዱ የሚችሉባቸውን መንገዶች የሚገድብ የስነ ምግባር ደንብ ያወጣች ሲሆን የሊቢያ የባህር ጠረፍ ጠባቂዎች ደግሞ እየዛቱባቸው ነው። በዚህ ሰበብም ዋና ዋና የሚባሉ ግብረሰናይ ድርጅቶች በሜዲትራኒያን ባህር ላይ ሲያከናውኑ የቆዩትን የነፍስ አድን ዘመቻ ለማቆም መወሰናቸውን እያሳወቁ ነው። ከመካከላቸው አንዱ ድንበር የለሹ የሐኪሞች ቡድን ኤም ኤስ ኤፍ ነው። ስደተኞችን የመታደጉን ስራ ባለፈው ሳምንት መጨረሻን ያቆም ነው። የሊቢያ ድንበር ጠባቂዎች በብዙ ድርጅቶች ላይ የተለያዩ ዛቻዎችን ስለሰነዘሩብን ነው። በእነርሱ ቁጥጥር ስር ባለ አካባቢ ለመርከቦቻችን ደህንነት ዋስትና እንደማይሰጡ አሳውቀውናል። ስለዚህ በዚያ ለተሰማሩ የእኛ ሰዎች አደጋው እጅግ ከፍ ያለ ነው ብለን ስላሰብን ነው ስራውን ያቆም ነው። እኛና ሌሎች ድርጅቶች በዚህ አካባቢ አልተፈለግንም። የድንበር የለሹ የሐኪሞች ቡድን የስዊዘርላንድ ቢሮ ኃላፊ ብሩኖ ጃካሙ ነበሩ። ድርጅታቸው ስደተኞችን መታደግ ለማቆም የወሰነበትን ምክንያት የነገሩን፣ በሜዲትራኒያን ባህር ላይ የነፍስ አድን ዘመቻ የሚያካሂዱ የበጎ አድራጎት ድርጅቶች ከቅርብ ጊዜያት ወዲህ ህገወጥ ስደትን ታበረታታላችሁ፣ ከህገወጥ የሰዎች አሻጋሪዎችም ጋር ትተባበራላችሁ መባሉ በእጅጉ አሳዝኗቸዋል። ጃካሙ ኤምኤስኤፍ እስካሁን ክስ አልቀረበበትም ይላሉ። ሆኖም አንዳንድ ዘገባዎች ድርጅቱ ምርመራ እየተካሄደበት መሆኑን ጠቁመዋል። ዩገንድ ሬተት የተባለው ከጎርጎርሳዊ 2016 ዓ ም አንስቶ ስደተኞችን ከሜዲትራኒያን ባህር ላይ መታደግ የጀመረው የጀርመናውያን ግብረሰና ድርጅት መርከብ ስደተኞች ወደ አውሮጳ እንዲመጡ በማደፋፈር ተጠርጥሮ ባለፈው ሰሞን በኢጣሊያ አቃቤ ሕግ ተከሶ ነበረ። ሉቬንታ የተባለው ይኸው መርከብ አደጋ ላይ የሚገኙ ስደተኞችን ከመታደግ ይልቅ ሕገወጥ የሰዎች አሻጋሪዎች ከሊቢያ የሚልኳቸውን ስደተኞች መቀበል ነው ተግባሩ ተብሎ ነበረ የተከሰሰው። በድርጅቱ መርከብ ላይ የሚካሄደው ምርመራ ቀጥሏል። የድርጅቱ ባልደረባ ዩሊያን ፓልከ ለዶቼቨለ እንዳሉት የድርጅታቸው መርከብ የነፍስ አድን ስራውን የሚያከናውነው በአስቸጋሪ ሁኔታ ነው። እሳቸው እንደሚሉት ከቀደሙት ጊዜያት አንስቶ የሊቢያ ባለሞተር ጀልባ አሳ አጥማጆች በነፍስ አድን መርከባቸው ላይ ጥቃት ይሰነዝራሉ። ለእኛ ሁኔታው በአጠቃላይ አስቸጋሪ ነው፣ በተለይ ለመርከባችን ሰራተኞች ምክንያቱም ባለሞተር ጀልባ አሳ አጥማጆች ይደነፉብናል። መሳሪያ ይኑራቸው አይኑራቸው አናውቅም። ባለፈው ዓመት አንዲት የስደተኞች ጀልባ ለመውሰድ በእኛ መርከብ ላይ ብቻ ሳይሆን በኢጣሊያ ድንበር ጠባቂ መርከብ ላይ ሳይቀር ጥቃት አድርሰዋል። ይህ ሁኔታው ምን ያህል አስቸጋሪ እንደሆነ ያሳያል። ድንበር የለሹ የሐኪሞች ድርጅት ኤምኤስኤፍ ከሌሎች ድርጅቶች ጋር በመተባበር ስደተኞችን ከሜዲትራኒያን ባህር መታደግ የጀመረው በጎርጎሮሳዊ 2015 ዓ ም ነው። ዓላማውም በአደገኛ የባህር ጉዞ የሚደርሰውን ሞት መቀነስና ከአደጋ ለሚተርፉትም አስቸኳይ እርዳታ መስጠት ነው። ይሁንና በባህር ላይ ህግ መሰረት እናከናውነዋለን የሚሉት ይህ መልካም ተግባር ማስከሰሱና ማስወቀሱ ድርጅቶቹን አስደንግጧል፣ አሳዝኗል። እንደ ኤምኤስኤፍ የስዊዘርላንድ ቢሮ ኃላፊ ብሩኖ ጃካሙ ክሶቹ ፍጹም ሐሰትና እውነታውን መሰረት ያላደረጉ የተሳሳተ መረጃን መነሻ ያደረጉ ናቸው ሲሉ ያጣጣሏቸው። ጃካሙ ድርጅታቸው በዚህ ተግባር ውስጥ እንደሌለበት ተናግረዋል። እንደ ጃካሙ ህግን የሚጻረረው የነፍስ አድን ስራን ማስቆም ነው። ኤምኤስኤፍ ከህገወጥ የሰዎች አሻጋሪዎች ጋርም ሆነ በሜዲትራኒያን ባህር መሰል ስራ ከሚያከናውኑ ድርጅቶች ጋር ምንም አይነት ግንኙነት የለውም። ስራችንን የምናካሄደው ከኢጣሊያ ባለስልጣናት ጋር በመተባበር ነው። ህጉን መሰረት አድርገን ነው የምንሰራው። ህጉም ምንድን ነው የሚለው በባህር ላይ ለአደጋ የተጋለጡ ሰዎችን መታደግ ይገባል ነው የሚለው። ይህ ግዴታም ነው። አደጋ ውስጥ የወደቁ ሰዎችን የሚታደጉትን የሚከለክሉ እራሳቸው ህጉን እየጣሱ ነው። የኢጣሊያ መንግስት በሜዲትራኒያን ባህር ላይ ስደተኞችን ለመርዳት የተሰማሩ መንግስታዊ ያልሆኑ ድርጅቶች ሊከተሉት ይገባል ያለውን 13 መመሪያዎችን ያካተተውን የሥነ ምግባር ደንብ በቅርቡ አውጥቷል። ከመመሪያው አንዱ በሊቢያ ባህር ላይ ስደተኞች በተለየ አስቸጋሪ ሁኔታ ላይ እስካልሆኑ ድረስ እርዳታ እንዳይሰጣቸው ወይንም እንዳይታደጓቸው ይከለክላል። የዩገንድ ሬተቱ ባልደረባ ዩሊያን ፓልከ ይህን በጥብቅ ይቃወማሉ። በባህር ላይ የሚደርስ አደጋ ለመከላከል መወሰድ ያለበትን እርምጃ የሚመለከተው ሕግ አንድ ጀልባ ብቻውን ራሱን ከአደጋ ማዳን ካልቻለ እንደ ባህር አደጋ ነው የሚቆጠረው። ይህ ደግሞ ከሊቢያ የሚነሳ ጀልባ ሁሉም ያጋጥመው ነው። ጀልባዎች በቂ ነዳጅ አይኖራቸውም። ለተሳፋሪዎቹ ምግብ፣ ውሃ አይዙም። መርሳት የሌለብን ነገር 150 ሰዎችን ጭነው ከአስክሬኖች ጋር የሚጓዙ ጀልባዎች ሳይቀር እናገኛለን። ይህ በተደጋጋሚ የሚሆን ነገር ነው። በ2016 ዓ ም በርካታ ስደተኞች ወደ ሰሜን አውሮጳ የተሻገሩበት የባልካን መስመር ከተዘጋ በኋላ በብዙ መቶ ሺህ የሚቆጠሩ ስደተኞች ከሊቢያ ተነስተው በሜዲትራኒያን ባህር አድርገው ወደ ኢጣሊያ ማቅናቱን መርጠዋል። ከመካከላቸው ተሳክቶላቸው አውሮጳ የሚደርሱ ቢኖሩም በጉዞ ላይ ሕይወታቸው ያለፈም በርካቶች ናቸው። በአሁኑ ጊዜ ሊቢያ ውስጥ ቁጥራቸው ከ700 ሺህ እስከ 1 ሚሊዮን የሚደርስ ስደተኞች እንዳሉ ይገመታል። የአብዛኛዎቹ ዓላማም በባህር ወደ አውሮጳ መሰደድ ነው። ይሁንና የኢጣሊያና የሊቢያ መንግስታት ከሊቢያ የባህር ክልል የሚነሱ የጀልባ ስደተኞችን ለማስቆም በደረሱበት ስምምነት መሰረት ቁጥጥሩን አጠናክረዋል። ብሩኖ ጃካሙ የግብረ ሰናይ ድርጅቶች መርከቦች ላይ ጫና ያደረጉት የሊቢያ የባህር ጠረፍ ጠባቂዎችና ኢጣሊያ ግባቸው ግልጽ ነው ይላሉ። እነዚህ ባለስልጣናት በየትኛውም መንገድ ግባቸውን አልደበቁም። ሰዎችን አሁንም ወደ ሊቢያ መልሶ መውሰድ ነው ግባቸው። በሚቀጥሉ ሳምንታት ባህር ላይ የሚሆነውን የሚያዩ የሚመሰክሩ ነፃ ድርጅቶች እንዲኖሩ ምንም አይነት ፍላጎት የላቸውም። እኛ እንደ ነፃ ሰብአዊ ድርጅት ሰዎችን ጥቃት ወደሚደርስባቸውና ወደሚሰቃዩበት ቦታ መመለስ አይቻልም ብለን ነው ሁሌም የምናስበው። እናም በመሰረቱ አሁን ሰዎቹ ጥበቃ ላለማግኘታቸውና የመፍትሄ ፍለጋው ኃላፊነት የሚወድቀው በአውሮፓ መንግስታትና በሊቢያ ባለስልጣናት ላይ ነው። Uh, existing today in Libya. የአውሮጳ መንግስታት የሚመጡባቸውን ስደተኞች ለመግታት ያለውን ቀዳዳ ሁሉ ለመድፈን እየሞከሩ ነው። ስደተኞችን እጅግ የከፋ አያያዝ ወደሚጠብቃቸው ወደ ሊቢያ መልሶ ለመላክ የደረሱበት ውሳኔ በሀገሪቱ ሰብዓዊ ቀውስ እንዲባባስ የሚያደርግ እርምጃ ነው ሲሉ ኤምኤስኤፍን የመሳሰሉ ግብረሰናይ ድርጅቶች አሁንም ተቃውሟቸውን ማሰማት ቀጥለዋል።